ከኢህአዴግ ህገ ደንብ ያልተከተሉ ያላቸውን ምደባዎች ይተቻል። በአብዛኛው የለውጡ ሂደት አይነተኛ መታያ ሆኖ የቀረቡ ለለውጡም መሠረታዊነት እንደውም ይቀረዋል እየተባሉ አስተያየት እየተሰጠባቸው ያሉትን ነው። ከኢህአዴግ ህገ ደንብ ውጪ ወይም ህገ ደንቡን ያልተከተሉ ነው የሚለው የህወሀት መግለጫ። አቶ አሉላ። አዎ፣ የምደባ በሚመለከት ኢህአዲግ እንደ ኢህአዲግ ምክር ቤት አሰራር አለው። እንደገና አስቀምጧቸው የወጣ ውሳኔዎች አሉ እነዛ በሚተገበርበት ወቅት ግን ህወሓት ተነጋግረን በመረዳዳት ላይ በደረሰንባቸው አኳኋን አልተፈጸሙም ነው እያለ ያለው። ኢህአዲግ እንደ ድርጅት አራቱ ድርጅቶች ይሄ የራሳቸው ድርሻ በመንግስት የስራ ኃላፊነት ላይ አስቀምጠው ተግባብተው ወጥተዋል። ይሄ ግን እየሆነ አይደለም ነው እያሉ መልካም። ስለዚህ ለኢህአዲግ ተገዥ እንሆን ነው ባጭሩ፣ ሌላ አይደለም። መልካም አቶ ጀዋር የመግለጫውንም መንፈስ ሰምተዋል። አቶ አሉላ ያሉትንም መከራከሪያዎች ተከታትለዋል። የእርሶስ አስተያየት ምንድን ነው? ይሄ መግለጫ ወዲያ ወዲህ መያዝ አያስፈልግም። ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ተግዛዝ ወይም ደግሞ ከፍ ካለ ደግሞ እንደዛቻ ነው መታየት ያለበት። አንደኛ ይሄንን ለምሳሌ የኢህአዴግን ውሳኔ በሚዲያ ወጥተው የተናገሩት ጠቅላይ ሚኒስትሩ ናቸው። በሚዲያ ወጥቶ መናገር ትክክል አልነበረም የሚለው ትችት በእሱ ላይ ያነጣጠረ ነው። ሹም ሽሩንም ያካሂዱት የስራ ምደባ የሚያካሂዱት ጠቅላይ ሚኒስትሩ ናቸው። ይሄም ትክክል አይደለም ከኢህአዴግ አሰራር የወጣ ነው የሚለው በጠቅላይ ሚኒስትሩ ላይ የተደረገ ትችት ነው። ግን ይሄ ትችት ትክክለኛ ነው ወይ ብለን ስናየው ትክክለኛ አይደለም። ኢትዮጵያ የምትተዳደረው በህገ መንግስቱ እንጂ በኢህአዴግ አሰራር አይደለም። ኢትዮጵያ የምትደራደረው በህገ መንግስቱ እስከሆነ ከሆነ ድረስ ሚኒስትሮችን የመሾም የመሻር፣ ወታደራዊ አዛዦችን የመሾም የመሻር የጠቅላይ ሚኒስትሩና የኢህአዴግ ስራ አስፈጻሚ ሳይሆን የካቢኔው ስልጣን ነው። ጠቅላይ ሚኒስትሩ የመሾም የመሻር ሙሉ መብት አላቸው። በህገ መንግስቱ ድረስ የተሰጣቸው ስልጣን አላቸው። ህወሀት እያለ ያለው ምንድን ነው? ትናንትና ራሳቸው ሲፈልጡ ሲሞልጡ ስለነበሩ ዛሬ ጠቅላይ ሚኒስትሩ ህገ መንግስቱን ተጠቅሞ ያለነሱ ሙሉ ፈቃድ አንዳንድ ቱባ ቱባ ባለስልጣኖችን ስላነሳ እነሱን ማንሳቱ ትክክል አይደለም ወደሚል ትችት እየሄደ ያለ ነው። በነገራችን ላይ ተያይዘው አንድ የተነሳ ነገር አለ። ቬትራን ለሆኑት ማለትም ለቀድሞ ታጋይ ለነበሩ ትልልቅ ባለስልጣናቶች ተገቢው ክብር አልተሰጠም ነው የሚሉት። ያ በጣም የተሳሳተ ነው። እንዳሁም ጠቅላይ ሚኒስትሩ ለሰላምና ለሀገር አንድነት ሲሉ ወደ እስር ቤትን መወርወር የነበረባቸውን ባለስልጣናቶችን በሰላም በመሸኘታቸው ህወሓት በጣም ደስተኛ እና ከፍተኛ ክብር ሊሰማው ይገባ ነበር። ያ ጠቅላይ ሚኒስትሩ ስለተዳከመ መቅጣት ስላልፈለገና ያን እርምጃ ስላ ወሰደ ወደ ንቀት የተሸጋገረና ሙሉ በሙሉ ይህ መግለጫ በጠቅላይ ሚኒስትሩ ላይ የተደረገ ዛቻ እንደሆነ ነው። ቅድም ስናገርም ከላይ የተቀመጡት የባድመ ጉዳይም ሆነ የፕራይቬታይዜሽን ጉዳይ እንደ መንደር ደረጃ እንጂ የተነሱት፣ እውነተኛው የዚህ መግለጫ የውስጥ ይዘት እውነተኛ አላማው በተለይ የትግራይን ህዝብ በጠቅላይ ሚኒስትሩ ላይ ለማነሳሳት እንደቀረበ ነው የሚታየኝ። መልካም አቶ ጀዋር፣ እርስዎም በበኩሎ ይመልሱ። አቶ አሉላ፣ ቀደም ሲል ሕወሓት ከዚህ ቀደም ይከተል የነበረውን መንገድ አጽንዖት ሰጥቶ የተናገሩት ነገር ነው። አለመከተሉ አሁን መጠየቅ መጀመሩ የዋናው እናት ፓርቲ የኢህአዴግ አሰራር ልክ አይደለም ብሎ መጠየቁ ለምን ችግር ይሆናል ብለዋል። ጠቅላይ ምስሉ የተከተሉት መንገድ ልክ ነው እያልኩ እኮ ነው ያለሁ። ምክንያቱም ኢትዮጵያ የምትተዳደረው በህገ መንግስቱ መሰረት ነው። በህገ መንግስቱ መሰረት የመሾም የመሻር ስልጣኑ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ የጦር ዋና አዛዥና የሀገሪቷ ዋና መሪና ስራ አስፈጻሚ ናቸው። ሚኒስትሮችን ለመሾም የኢህአዴግን ፈቃድ አያስፈልጋቸው። ከዚህ በፊት መለስ ሙሉ በሙሉ ይሄን ሲያደርገው ነበረ። በመካከል ግን በሀይለ ማርያም ጊዜ ሀይለ ማርያም በጣም ደካማ ስለነበረ የመሾምና የመሻር ስልጣንን ከኮሚቴ ወደ መወሰን ሄደው ነበረ። ጠቅላይ ሚኒስትሩ አሁን መልሶ የጠቅላይ ሚኒስትሩን ስልጣን ያዘ። በመለስ ጊዜ ያልተቆጣ ህዋት ዛሬ ተመልሶ የሚቆጣው ለምንድን ነው ይሄ? ትክክለኛ አይደለም ነው እያልኩ ያለሁት አሉላ ያለው ነገር በህወሓት ጊዜ የተበላሸ ነገር ዛሬ መስተካከል አለበት። አዎ መስተካከል አለበት። ያም ማስተካከል ደግሞ ከህወሓት ለምን አይጀመርም? ለምሳሌ የአልጀርሱን አግሪመንት ጉዳይ ከትግራይ ህዝብ ጋር ቁጭ ብሎ ከመወያየት ይልቅ ነባር የህወሀት አመራሮች መቀሌ ላይ ቁጭ ብለው ኦህዴድና ብአዴንን ሲያሙ ከሚውሉ አዲግራት ላይ ሄደው ዛላንበሳ ላይ ሄደው ከትግራይ ህዝብ ጋር በመወያየት ስለ ሰላም አስፈላጊነትና ስለ ሰላም ሂደቱ ህዝብን ማስረዳቱ አይሻልም ወይ? በህግ ድርጅቶች ላይ እና በሀገር ላይ ከመደወለጥ የትግራይን ህዝብ ማሳመን አስፈላጊ ያልነበረም ወይ? ከህወሀት ይጀበርና ወደ ሌሎቹ ድርጅቶች ይተላለፍ። አቶ አሉላ አሁን አቶ ጃዋር እያሉ ያሉት ጠቅላይ ሚኒስትሩም የኢህአዲግ ሊቀመንበር መሆናቸውም እየረሱ ያሉ ይመስለኛል። ሳስበው ጠቅላይ ሚኒስትሩ በምክር ቤቱ አብላጫ ወንበር ያለው ኢህአዲግ ነው ወደ ኃላፊነት ያመጣቸው። ጠቅላይ ሚኒስቴሩ እንደ ኢህአዲግ ሊቀመንበር ሲመረጡም ከምርጫው በፊት በተደረገው የምክር ቤቱ ግምገማ ላይ ተሳታፊ የነበሩ ሰው ናቸው። ስለዚህ እዛ ላይ ተወያይተው የተስማሙባቸው ነገሮች ትተው ሌላ እንዲያደርጉ አይደለም አሁን እየተደረገ ያለው፣ እነዛ ነገሮች መከበር አለባቸው ነው። ህገ መንግስቱ መሰረት ተደርጎማ ጠቅላይ ሚኒስቴሩን ወደ ሀላፊነት መጥተዋል እኮ። ፓርቲው እንደ ገዢ ፓርቲ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። እነዛ መርሆች መጣስ የለባቸውም ነው አሁን ጃዋር እያሉ ያሉት ኢህአዲግ ለመርሆቹ ተገዥ መሆን የለበትም። ከኢህአዲግ ውጭ ባሉ አተያይና ምልከታዎች ነው መሄድ ያለበት። ከኢህአዲግ ውጭ ያሉ የኢህአዲግ አካል ያልሆኑ ሰዎች በሚሰጡት አስተያየት ነው መሄድ ያለበት ነው ያ ደግሞ አይሆንም። ሲጀመር ጠቅላይ ሚኒስትሩ እንደ ኢህአዲግ ሊቀመንበር ማለመቀበል ነው የሚያሳየው። መልካም። ወደ መጨረሻው ጥያቄ ከመሄዳችን በፊት የህወሓትን መግለጫም ለጊዜው ወደ ጎን እናቆይና እስኪ የየግል ግምገማችሁን እንውሰድ። አቶ አሉላ በእርሶ እምነት በርሶ እሳቤ አሁን በአገሪቱ ውስጥ እየተካሄደ ያለው በጠቅላይ ሚኒስትር አብይ አህመድ የሚመራው ለውጥ ለእርሶ ምን ትርጉም አለው? እንዴት ሲገመግሙታል? ጥሩ ነው። በተለይ አገራዊ መግባባት ጠፍቶ ላለፉት ሶስት አመታት ችግር ውስጥ የነበረ አገር ነው የተረከቡት። በዚህ ረገድ እያመጡት ያለ ውጤት እጅግ አመርቂና ሊበረታታ የሚገባ ነው። አገራዊ መግባባት እርቅ ለማውረድ በተለይ የተቋሰለ ፖለቲካ ስለነበረን ይህንን ረገድ በማድረግ ረገድ በጣም ጥሩ ተስፋ የሚሰጡ እርምጃዎች እየታዩ ነው። ነገር ግን ይህ ጠቅላይ ሚኒስቴር እንደ ኢህአዴግ ሊቀመንበርና እንደ አገር መሪ ሚናውን ቢጫወቱም ኢህአዴግ እንደ ኢህአዴግ በወሰደው እርምጃ የመታደስ የመለወጥ እርምጃ ነው እነዚህ ውጤቶች የመጡት። ነገር ግን መሪው ነው ቪዚብሊ የሚታየው። እነዛን ነገሮች ፐርፎርም ሲያደርግ ማለት ነው። ግን ይህ ስል ደግሞ ኢንዲቪጅዋሊ ጠቅላይ ሚኒስቴሩ እያደረጉት ያሉ ስራዎች ላለማድነቅ አይደለም የተለየ ክብርና አድናቆት አለኝ ለጠቅላይ ሚኒስቴሩ። ኢህአዴግም በእውነቱ ሊኮራ ይገባል የሚል እምነት አለኝ እንደዚህ አይነት መሪ በማግኘቱ። ነገር ግን እኚህ መሪ ለገዢ ፓርቲው ሊቀመንበር አድርጎ ለመረጣቸው ፓርቲ ደግሞ ተገዥ መሆን አለባቸው የሚል እምነት አለኝ። መልካም። ነገር ግን አጠቃላይ ግን ኢትዮጵያ ውስጥ እየተፈጠረ ያለው የፖለቲካ ድባብ ግን ጥሩ ነው ባይ ነኝ። መልካም። ለመጨረሻው ጥያቄ ደቂቃ እንሻማ። አቶ ጃዋር፣ ቀደም ባለው ላይ እርሶስ ከመግለጫው ውጪ አጠቃላዩን የጠቅላይ ሚኒስትር አብይ አህመድን እርምጃዎች ወይም የለውጥ የተሀድሶ እንቅስቃሴዎች እንደምን ይገመግማሉ ባጭሩ? በመጀመሪያ ደረጃ የጠቅላይ ሚኒስትር አብይ መመረጥ ወደ ስልጣን መምጣት አገሪቷ ከደርሳበት ከነበረው የገደል አፋፍ እንድትቆምና መለስ እንድትል ፋታ እንዲሰጥ ገዢ ፓርቲም፣ ለሀገርም፣ ለህዝብም፣ ለሁላችንም ፋታ የሰጠ ሁኔታ ነው። ከዛ ወዲህ አንዳንድ ትክክለኛ የሆኑ እርምጃዎችን ተወስደዋል እስረኞቹን የመፍታት የፖለቲካ ምህዳሩን የማስፋት ስራዊ ተወስደዋል አንዳንድ ግን የተዳከሙባቸው ሂደቶች አሉ ለምሳሌ ወደ ዲሞክራሲ የሚደረገውን ሽግግር በቀጥታ ምን አይነት መንገድ ነው ምንከተለው በማለት ከተቃዋሚው ጋር ቁጭ ብሎ በተለይ ስለ ምርጫ እስካሁን የተደረገ ምኑ ውይይት የለም ይሄ በጣም የዘገየ ይመስለኛል በነገራችን ላይ አሉላ ባለው ላይ አብይ የኢህአዴግ ሊቀመንበር ብቻ አይደሉ ዶክተር አብይን ወደ ስልጣን ያመጣቸው የህዝብ አመፅ ነው የኢህአዴግ ፍላጎት አይደለም የህወት ላጎት አይደለም። ስለዚህ ጠቅላይ ሚኒስትሩ ራሳቸውን ማየት ያለባቸው እንደ ኢህአዴግ ሊቀመንበር ብቻ ሳይሆን በህዝብ ግፊት፣ በህዝብ አመፅ ወደፊት እንደመጡ መሪ ኃላፊነታቸውና ግዴታቸው ቺን ሀገር ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት የማሸጋገር እንደሆነ በኢህአዴግ እና በህዝብ በመካከል ድልድይ ሆነው እንደሚያሻግሩ ሰው ነው መታየት ያለባቸው። የስልጣናቸው ምንጭ ምንም እንኳን ህዝብ መርጣቸው የስልጣናቸው ምንጭ ኢህአዴግ ብቻ አይደለም። የስልጣናቸው ምንጭ የህዝብ አመት ነው። የህዝብ ቁጣ ነው። የህዝብ ፍላጎት ነው። ይህ ሁሉ የህዝብ ድጋፍ እና ይህ ሁሉ የህዝብ ጭብጨባ ለኢህአዴግ እየተደረገ ያለ ጭብጨባ አይደለም። ጠቅላይ ሚኒስትሩ ሀገሪቷን ወደ ሰላም፣ ወደ ዲሞክራሲ እንዲያሸጋግሯት በኢህአዴግና በገዥው ፓርቲ መካከል ድልድይ ሆነው እንዲረዱ እየተደረገ ያለ ነው። ስለዚህ ጠቅላይ ሚኒስትሩ ኢህአዴግን ብቻ ሳይሆን ህዝብንም የማዳመጥ የህዝብንም ፍላጎትና ሪኮሜንዴሽን የመውሰድ ግዴታ አለበት ባይ ነኝ። እዚህ ላይ በነገራችን ላይ ህወሀት ይሄንን ተቀብሎ መሄድ ይሻልበታል። አሁን በየቦታው ግጭቶችን እየቀሰቀሱ ይሄንን ትራንስፎርሜሽንና ይሄንን ጠቅላይ ሚኒስትር ለመተናኮስና ለማዳከም የሚያደርጉት እንቅስቃሴ ለህወሀትም ለሀገርም ከፍተኛ አደጋ ስለሚያደርስ ሊጠነቀቁ ይገባል የሚል ምክር ማከል እፈልጋለሁ። መልካም እይታችሁን። ከመጪ ጊዜያት እጣዎች ጋር አዛምዱ። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሀት ማዕከላዊ ኮሚቴ ይጠይቃል ይላል የህወሀት መግለጫ። በመጨረሻው ምን ትጠብቃላችሁ? አሁን ከሚነሱት ግራና ቀኝ ከተመለከታችኋቸውም ሆነ ከህዝብ ከሚቀርቡ ጥያቄዎችና ቅሬታዎች አንጻር አገሪቱ ወደፊት ሊያስኬዳት የሚችም ሀዲድ ውስጥ መግባት ያለባትን ሁኔታ ለማፋጠን ይሄ ወቅታዊ ነ የተባለ ስብሰባ መጠራቱ ምን ማለት ነው? ምንስ ነው ከተጠራ፣ እንዲነሳ እንዲታይ የምትፈልጉት ባጭሩ? አቶ አሉላ እርሶ ጀምሩ። እሺ አቶ ጃዋር መጨረሻ ላይ ባሉት ያለኝን ተቃውሞ ለመግለጽ ፈልጋለሁ። መጀመሪያ እሱ ምንድን ነው፣ ችግር በተፈጠረ ቁጥር ሁሌ አንድ የኢህአዴግ አጋር አባል ድርጅት የሆነ ህወሀትን የመክሰስ ነገር ጥሩ አይደለም፣ ጥሩ ውጤትም አያመጣም። ሲጀመር ችግሮች መፍትሄ ማግኘት አለባቸው። እንዳሉት አገሪቷ ወደ ዲሞክራሲ ሽግግር ማድረግ አለባት እየተባለ አንድን ፓርቲ ለብቻ በመክሰስ የሚደረግ የሚመጣ መፍትሄ አለ ብዬ አላምንም። አንድ ሌሎችንም የማ ኮስመን እና የማ የማድከም ነው። ከዛ መውጣት አለብን። ወጣን ስንባል ተመልሶ እዛ ላይ እንደገና ፊት የማለት ነገር አለና አስቸጋሪ ነው ህወሓት በፌዴራል ባለው ድርሻና በትግራይ ክልል በማስተዳደር ባለው ድርሻ ቅድም እኮ አስቀምጠውታል። ህዝቡ ስለ ባድመ በሚመለከት ማወያየት አለባቸው እያሉ እንደገና ደግሞ ሌላ ቦታ ላይ በሚፈጸም ችግር ያንኑ ፓርቲ ተመልሰው እየከሰሱ ነው እና ይሄ እርስ በራሱ የሚምታታው ሆነው አግኝቼዋለሁ። አጠቃላይ ስብሰባ ይጠራ የተባለው ተቋማዊ የሆነ አሰራራውን ሪስቶሬ የማድረግ ተቋማዊ የሆነውን አሰራር ሪስቶሬ ማድረግ ጥሪ ነው፣ ሌላ አይደለም። ኢህአዴግ ሊቀ መንበር ከመመረጣቸው በፊት የነበረው ሂደት ኢህአዲግ ያስቀመጣቸው መሰረታዊ የሆኑ ነገሮች አሉ። የሪፎርም እነዛ እየተገበረ ነው። ቅድምም ጠቅላይ ሚኒስቴሩ ክሬዲቱ ስሰጥ ኢህአዲግ መረሳት የለበትም የኢህአዲግ መሪ ናቸው ያልኩት። ያ ለውጥ በማምጣትም እኮ ያበረከቱት አስተዋጽ አለ። እዛ ላይ እንደ አገር መሪ ብቻ አይደለም ኢህአዲግን፣ ወደዛ የለውጥ ሂደት በማምጣት ረገድ ሁሉም አባል ድርጅቶች ያሉት አመራሮች እንዳደረጉት ሁሉ እኚህም መሪ አድርገዋል። ስለዚህ ለምንድን ነው ከዛ ምንለያቸው እነዛ ውሳኔዎች የመተግበር ስራ ነው እየተሰራ ያለው። እንደገና ደግሞ አጠቃላይ ስብሰባ መጠራቱ ዋናው ምክንያት ምንድን ነው? በዛ ሂደት ተገዢ መሆን አካሄድ ሪስቶር ለማድረግ ነው ላሉ አመሰግናሉ። መልካም። አቶ ጀዋር፣ የአስቸኳይ ጊዜ ስብሰባ የሚያስፈልግበት ምንም ጉዳይ እየታየኝ አይደለም። ምንም አስቸኳይ ጊዜ ጉዳይ እያየሁ አይደለም። የሀገሪቷ መንግስት አለ። መንግስትና ጠቅላይ ሚኒስትሩ ስራ እየሰሩ ነው። አሁንም ወደ ቀውስ ለማስገባት እየተሞከረ እንደት እንደሆነ የሚታየኝ ዛሬ በኦሮሚያ በደቡብ በሶማሌ በተለያየ መልኩ በደህንነቶች የታገዙ አመጾችና ግጭቶች እየተካሄዱ ነው። ይሄም ከስልጣን እየወረዱ ያሉ ግለሰቦች እና የኔትወርኮች የጠቅላይ ሚኒስትሩን ሙከራና የሀገሪቷን ሙከራ ለማኮላሸትና ወደኋላ ለመመለስ የሚያደርጉት ሂደት ነው። በነገራችን ላይ እኔ የዶክተር አብይ ከፍተኛ ተቺ እንደሆንኩ ብዙ ሰዎች ያውቃሉ። ግን የሀገራችን ወደ ዲሞክራሲ የምታደርገው ለውጥ ለማደናቀፍ በህወሓትም ሆነ በማንኛውም ወገን የሚደረግን ትንኮሳና ሸር መቃወምና የማኮላሸት ስራችንን የምንቀጥል መሆኑን ሰው ሊገነዘብ ይገባል። በዚህ ላይ ለትግራይም ሆነ ለህወሓት ባለስልጣናት መናገር ንፈልገው በጥንቃቄ መሄድ አስፈላጊ ነው። አሁን እየመጣ ያለው ለውጥ ለህወሓትም ለኢሕአዴግም ለኢትዮጵያም ጥሩ ነው። መደገፍ አለበት። መልካም መደናቀፍ የለበትም። ም ነው መልካም። የህወሓት ማዕከላዊ ኮሚቴ መግለጫ ተንተርሶ በኢትዮጵያ ወቅታዊ ጉዳይ ላይ ላደረጋችሁት ክርክር ለጊዜያቸው አመሰግናለሁ። ክርክሩ፣ ንግግሩ ይቀጥላል። አቶ ጃዋር መሐመድ፣ አቶ አሉላ ሰለሞን ዜር ሲል እናመሰግናለን። አሉላ እናመሰግናለን። አድማጮች ክርክሩ አልተቋጨም። ሁለቱ ተከራካሪዎች በሌሎች አነጋጋሪ የወቅቱ የፖለቲካ ጭብጦች ዙሪያ ያደረጉትን ሞቅ ያለ ክርክር ጨምሮ ተከታዩን በመጪው ሳምንት እናቀርባለን። ለአሁኑ የአሉላን እንግዶች አቶ ጀዋር መሐመድን እና አቶ አሉላ ሰለሞንን ለተሳትፏቸው እናመሰግናለን።